የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ የካቲት 3 2015 ዓ ም ዝግጅታችን ጀመረ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዛሬ ከጠቅላይ ሚኒስትር አብይ መሐመድ ጋር ባደረጉት ውይይት አብዛኛው የቤተ ክርስቲያናቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ ገለጹ። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ሕገወጥ መሆኑን የገለጸውና የኦሮሚያና ብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል ለየካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን ቤተ ክርስቲያኗ ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳውሪዮስ በሰጡት መግለጫ አስታውቀዋል። ዝርዝሩን በአብይ ርዕሳችን ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። በምስልና ድምጽ ቅንብር ሲሳ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድኅረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተ። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ውይይት አብዛኞቹ የቤተ ክርስቲያኒቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስታወቀች። የቤተ ክርስቲያኒቱን ፓትርያርክ ጨምሮ ሊቃነ ጳጳሳትን ያካተተ ልዑክ ከጠቅላይ ሚኒስትሩ ጋር ዛሬ ባደረገው ውይይት ነው ለአብዛኞቹ ጥያቄዎች መልስ መሰጠቱን የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ የገለጹት። በሌላ በኩል የቤተ ክርስቲያኗ ሲኖዶስ ሕገ ወጥ ነው የሚለውና የኦሮሚያና የብሄር ብሄረሰቦች ሲኖዶስ በሚል የተቋቋመው አካል ለየካቲት አምስት ቀን የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሰጡት መግለጫ የእርቀ ሰላም ሂደቱን እንደሚደግፉ ገልጸዋል። ይህ በዚህ እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእግድ ጥያቄ የቀረበለት ፍርድ ቤት ቤተ ክርስቲያኗ ባወገዘቻቸው ተጠሪዎች ላይ የእግድ ትዕዛዝ መስጠቱ ተገልጿል። ኢሰመኮ ዛሬ ባወጣው መግለጫ ደግሞ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በጥቂቱ ስምንት ሰዎች መገደላቸውን እንዳረጋገጠ አስታውቋል። ኢሰመኮ ሁሉንም ወገኖችና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ተናግረዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ወታደራዊ መፈንቅለ መንግስት የተካሄደባቸው ሶስት የምዕራብ አፍሪካ ሀገሮች ክልላዊው ማህበረሰብ ኤኮዋስንና የአፍሪካ ሕብረትን ተመልሰን እንድንቀላቀል ይፈቀድልን ሲሉ ጠየቁ። ሶስቱ ሀገሮች ይህንን ትናንት የጠየቁት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያደረጉትን ጉብኝት ተከትሎ ነው። የማሊ የጊኒና የቡርኪና ፋሶ የውጭ ጉዳይ ሚኒስትሮች ትናንት ሀሙስ ባወጡት የጋራ መግለጫ ከመፈንቅለ መንግስቶቹ በኋላ ከሁለቱ ዋና ዋና አህጉራዊ ድርጅቶች የታገድንበት ውሳኔ እንዲሰረዝልን በጋራ ለመስራት ተስማምተናል ብለዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በዚህ ሳምንት በማሊ ያደረጉትን ጉብኝት ተከትሎ የሶስቱ ሀገሮች ዲፕሎማቶች ዋጋዱጉ ላይ ተሰብስበው መመካከራቸው ተገልጿል። የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ ባለው አሽመድማጅ የኃይል ምንጭ እጥረት ምክንያት የአደጋ ጊዜ ማወጃቸው ተገለጸ። እጥረቱ በሀገሪቱ ኢኮኖሚና ማህበራዊ ኑሮ ላይ የህልውና አደጋ ደቅኗል ሲሉ ፕሬዚደንቱ ተናግረዋል። የመንግስቱ የኤሌክትሪክ ኃይል ባለስልጣን መስሪያ ቤት በሀገሪቱ ታሪክ ታይቶ በማያውቅ ደረጃ መብራት በማቋረጥ መኖሪያ ቤቶች ለጨለማ ተዳርገዋል። የፋብሪካዎችና የተለያዩ የንግድ ድርጅቶች ስራም እየተስተጓጎለ መሆኑ ተዘግቧል። የኤሌክትሪክ ኃይል አቅርቦት መቆረጡ የሀገሪቱን መጣኔ ሀብት የዚህ የአውሮፓ 2023 ዓ ም እድገትን በ0 ነጥብ 3 ከመቶ እንደሚያቀጭጭ ተተንብዮአል። በኤነርጂ ቀውሱ ላይ ብቻ አትኩረው የሚሰሩ የኤሌክትሪክ ኃይል ሚኒስትር እንደሚሾሙ ፕሬዚደንቱ ተናግረዋል። ከዚህም ሌላ በከፊል በለጋሾች ድጋፍ የሚከናወነውን የንጹህ የኃይል ምንጭ ሽግግር ስራ እንቀጥላለን ሲሉ ቃል ገብተዋል። ለዚህም በቀጣዮቹ አምስት ዓመታት የ84 ነጥብ 5 ቢሊዮን ዶላር መዋዕለ ነዋይ እንደሚመደብ ራማፎሳ አስታውቀዋል። ማላዊ በታሪኳ ከምንጊዜውም የከፋ የኮሌራ ወረርሽኝ ላይ እንደምትገኝ ያለም የጤና ድርጅት ባለስልጣናት ተናገሩ። በሀገሪቱ ኮሌራ ከ1200 በላይ ሰዎችን የገደለ ሲሆን ካለፈው መጋቢት ወዲህ 37 ሺህ ሰዎች መታመማቸውን የድርጅቱ ባለስልጣናት አክለው አመልክተዋል። የማላዊ መንግስት የኮለራ ወረርሽኙን አጣዳፊ የጤና አደጋ ብሎ ባለፈው ታህሳስ አውጆታል። የዓለም የጤና ድርጅት የአገር አቀፍ ምላሽ ዕቅድ ማሰናዳትን ጨምሮ የተለያዩ እርምጃዎችን መውሰዱን አስታውቋል። የመንግስታቱ ድርጅት ማላዊ ውስጥ ሁለት ግዙፍ የኮለራ ክትባት ዘመቻዎችን ማካሄዱ የተገለጸ ሲሆን ይሁን እንጂ በክትባት አቅርቦት እጥረት የተነሳ ሁለት ክ ክትባት ለእያንዳንዱ ሰው መሰጠት ሲኖርበት የተቻለው አንድ ክትባት ብቻ መስጠት እንደሆነ ተገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም እንዳሉት በአሁኑ ወቅት የኮለራ ወረርሽኝ ያለባቸው ሀገሮች ቁጥር 23 ደርሰዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቱርክና ሶሪያ ውስጥ እጅግ ኃይለኛው የመሬት መናወጥ ከናዳቸው ሕንፃዎች ፍርስራሽ ስር የተቀበሩ ሰዎችን በሕይወት የማውጣቱ ተስፋ እየተመናመነ መሆኑ እየተገለጸ ነው። ይሁን እንጂ ዛሬም በቱርክ ደቡባዊ ክፍለ ግዛት በርካታ ሰዎችን ከየፍርስራሹ ስር ለማውጣት መቻሉ ተዘግቧል። የሰብአዊ እርዳታ ሰራተኞች በነዳጅ እጥረት ባለው ከባድ ቅዝቃዜና መንገዶችና ሌላም የመሰረተ ልማት አውታሮች በመፈራረሳቸው የተነሳ የሚንቀሳቀሱት በከባድ ችግር መሆኑ ተጠቁመዋል። የቱርክና የሶሪያ አዋሳኝ አካባቢዎችን ባለፈው ሰኞ በመታው ርዕደ መሬት የሞቱት ሰዎች ቁጥር ከ21 ሺህ ማለፉን ባለስልጣናቱ አስታውቀዋል። በርዕደት መለኪያው መሳሪያ በሪክተር ስኬል ላይ 78 ያስመዘገበው ነውጥ በአጠፋው ህይወት ብዛት እንደ አውሮፓውያን አቆጣጠር በ2011 ጃፓን ውስጥ 20ሺ ሰው ካለቀበት የመሬት መንቀጥቀጥና ሱናሚ ወዲህ ከፍተኛው መሆኑ ተመልክቷል። በየፍርስራሹ ስር ለተቀበሩ ሰዎች በህይወት ለመድረስ የሚደረገው ጥረት ባለው የመሳሪያ ጥረት የተነሳ እየተስተጓጎለ መሆኑ ተጠቁሟል። የዓለም የምግብ ፕሮግራም በሁለቱ ሀገሮች በመሬት ነውጡ የተጎዱ 500ሺ ሰዎችን ለመርዳት የ46 ሚሊዮን ዶላር ድጋፍ ተማጽኗል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት በስድስት የጭነት ተሽከርካሪዎች ወደ ሶሪያ የላከው የእርዳታ አቅርቦት ለድርጅቱ በተፈቀደው በብቸኛው ማቋረጫ በኩል ከቱርክ የሶሪያ መንግስት ወደሚቆጣጠረው አካባቢ እስከ ትናንት ሐሙስ ድረስ ለማለፍ ሳይችል ቀርቶ እንደነበረ ተዘግቧል። በቱርክ በኩል ያለው መንገድ በመሬት ነውጡ ምክንያት ፈራርሶ እንደነበረና ገና መከፈቱ እንደሆነ ነው ዜናው ያመለከተው። የሶሪያ ፕሬዚደንት ባሻር አሳድ እና ባለቤታቸው አሌፖ ሆስፒታል የተኙ የመሬት ነውጡን ጉዳተኞች የጎበኙ ሲሆን በርዕደ መሬቱ የተጎዳውን አካባቢ ሲጎበኙ የመጀመሪያ ጊዜያቸው መሆኑ ተጠቁሟል። በተያያዘ ዜና ቱርክ ለበርካታ አመታት ጥብቅ የዘመናዊ ግንባታ ደንቦችን ሳታስከብር ቆይታለች። ይባስ ብላም ለርዕደ መሬት ተጋላጭ በሆኑ አካባቢዎች የህንፃ ግንባታ እንዲደራ አበረታታለች ሲሉ የዘርፉ አዋቂዎች ከሰዋል። ቱርክ ጉዳዩን ትኩረት እንድትሰጠው የከርሰ ምድርና የምህንድስና ሙያ ጠበብት ስለ ጉዳዩ ለረጅም ጊዜ ሲያስጠነቅቁ የነበረ ሲሆን ያአሁኑን ከባድ ርዕደ መሬት ተከትሎ ብርቱ ትችት እየቀረበባት መሆኑ ነው የተመለከተው። በመሬት ነውጡ ቱርክና ሶሪያ ውስጥ ብዙ ሺህ ህንፃዎች ፈራርሰዋል። አንደኛው የግንባታ ዘርፍ አዋቂ የደረሰው አደጋ አብዛኛው መንስኤ የመሬት ነውጡ ሳይሆን ትክክለኛ ያልሆነ የህንፃ ግንባታ መሆኑን ተናግረዋል። ዛሬ ሩሲያ በዩክሬን ዙሪያ የሚሳኤል ጥቃት ማድረሷ ተሰምቷል። ወሳኝ የሆኑ የመሰረተ ልማት አውታሮች የተደበደቡ ሲሆን የኤሌክትሪክ ኃይል መቋረጡም ነው የተገለጸው። አውሮፓ ውስጥ ካሉት ሁሉ ግዙፉ የኒውክሌር ጣቢያ የሚገኝባት ዛፖሮዥያ በአንድ ሰዓት ጊዜ ውስጥ 17 የሚሳኤል ጥቃት እንደደረሰባት የከተማዋ ከንቲባ ገልጸዋል። ሩሲያ ዩክሬን ላይ የከፈተችው ወረራ ከ14 ቀናት በኋላ እንደ አውሮፓውያን አቆጣጠር የካቲት 24 ቀን ድፍን አንድ ዓመት ይሞላዋል። ሞስኮ በዩክሬን ዙሪያ የዛሬውን የሚሳይል ጥቃት ያደረሰችው የዩክሬን ፕሬዚደንት ዘሌንስኪ በቅርቡ ወደ ለንደን፣ ፓሪስና ብረሰልስ ተጉዘው ለሀገራቸው የአውሮፓ መሪዎች ተዋጊ ጀቶች እንዲልኩ ያቀረቡትን ተማጽኖ ተከትሎ መሆኑ ነው። ዩናይትድ ስቴትስና ጀርመን እንዲሁም ሌሎችም የኔቶ አጋሮች ታንኮች ሊልኩ ቃል የገቡ ሲሆን እስካሁን ግን ኪየቭ የሩሲያን ጥቃት ለመመከት የሚበቃት ታንክ እንደሌላት ተመልክቷል። በመጨረሻም የዩናይትድ ስቴትስን የአየር ክልል ጥሶ ከገባ በኋላ አትላንቲክ ውቅያኖስ ላይ ተመቶ በተጣለው የቻይናው የስለላ ፊኛ የተፈጸመውን ከባድ የደህንነት ጥሰት አድርገው እንደማይመለከቱት ፕሬዚደንት ጆ ባይደን ተናገሩ። በጉዳዩ ከአንዳንድ የምክር ቤት አባላት ብርቱ ነቀፋ እየቀረበባቸው ያሉት ባይደን ይህንን ያሉት ትናንት ሐሙስ ኖቲሲያ ቴሌሙንዶ ለተባለው ጣቢያ በሰጡት ቃለ መጠይቅ ላይ ነው። ከቻይና ጋር ንግግሩን መቀጠልና ከዚያች አገር ጋር ያለው ውጥረት ከቁጥጥር ውጪ እንዳይሆን የሚፈልጉት ባይደን ባሉኑ ወይም ፊኛውን ውቅያኖሱ ክልል ላይ እስከሚደርስ ተጠብቆ እንዲመታ በተደረገው ውሳኔ ጸጸት እንደሌለባቸው ተናግረዋል። ከዚሁ ከዜና ዝርዝር ሳንወጣ ለኦሮሚያ ክልል ሰላም ድርድር እንዲጀመር ተጠይቋል። መግለጫውን ተንተርሶ ዘገባለን። ኦሮሚያ ክልል ውስጥ ያለው አለመረጋጋት ሰላማዊ መፍትሄ እንዲያገኝ የሚጠይቅ ግልጽ ደብዳቤ በውጭ የሚኖሩ የኦሮሞ ተወላጆች ማህበረሰቦችና ሲቪል ማህበራት አቅርበዋል። የኦሮሞ ውርስና ተሟጋች ማህበር እየተባለ የሚጠራው ቡድን ትናንት ሐሙስ ይፋ ባደረገውና ለዝግጅት ክፍላችን በላከው ግልጽ ደብዳቤ ማህበረሰቦቹና ራሱም የሚገኝበት ሲቪል ማህበራት ደብዳቤያቸውን ይድረስ ያሉት ለጠቅላይ ሚኒስትር አብይ አህመድ፣ ለኦሮሚያ ፕሬዚደንት ሺመልስ አብዲሳና የኦነግ ኦላ ወይም የኦሮሞ ነፃነት ጦር ዋና አዛዥ ላሏቸው ኩምሳ ድሪባ ወይም ጃልመሮ ነው። ባለፉት አምስት ዓመታት ውስጥ በሺዎች የሚቆጠሩ የኦሮሞ ሲቪሎች ተገድለዋል፣ ታስረዋል፣ የስቃይ አያያዝ ተፈጽሞባቸዋል፣ ሚሊዮኖች ደግሞ ተፈናቅለዋል የሚለው ይህ መግለጫ በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተፈጠረው ክፍተት ይህንን አደገኛ ያለውን ሁኔታ አባብሶታል ብሎ እንደሚሰጋ ደብዳቤው ይናገራል። የኦሮሞ ሕዝብ የሁከት አዙሪት ተጋርጦበታል ባለው በዚህ ጊዜ የኢትዮጵያ መንግስትና የኦሮሞ ነጻነት ጦር ወደ ድርድር ጠረጴዛ መቅረብ አለባቸው ብለው የኦሮሞ ዳያስፖራ ማህበረሰቦች እንደሚያምኑ የሚጠቁመው ግልጽ ደብዳቤ ለግጭቱ ሰላማዊ መፍትሄ እንዲፈልጉ አሳስቧል። የሰላም ድርድሩ በአፍሪካ ህብረት ቢመራ የተሳካ ይሆናል ብለው እንደሚያምኑ ደብዳቤው አመልክቶ ዓለም አቀፍ ማህበረሰብም ድጋፍ እንዲሰጥ ጠይቋል። በደብዳቤው ላይ የኢትዮጵያ ፌዴራል መንግስትን፣ የኦሮሚያ ክልላዊ መንግስትን፣ የኦሮሞ ነጻነት ጦርንና ለሌሎችም በደብዳቤው ውስጥ የተጠቀሱ ወገኖችን ሀሳቦችና አስተያየቶች ለማግኘት እየሰራን ነው። ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ዜናዎቹን ያቀረበችልንን ቆንጂት ታየን እናመሰግናለን። በ22፣ 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 3 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከዚህ ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የአብይር ዘገባ እንለፍ። ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ በተካሄደ ውይይት አብዛኛው የቤተ ክርስቲያነቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። የቤተ ክርስቲያኒቱን ፓትሪያርክ ጨምሮ ሊቃነ ጳጳሳትን ያካተተ ልዑክ ከጠቅላይ ሚኒስትሩ ጋር ዛሬ ባደረገው ውይይት ነው ለአብዛኛው ጥያቄዎች መልስ መሰጠቱን የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ የገለጹት። በሌላ በኩል የቤተ ክርስቲያኗ ሲኖዶስ ሕገወጥ ነው የሚለው ው ና የኦሮሚያና ና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል የካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሰጡት መግለጫ የእርቀ ሰላም ሂደቱን እንደሚደግፉ አመልክተዋል። ከዚሁ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእግር ጥያቄ የቀረበበት የቀረበለት ፍርድ ቤት ቤተ ክርስቲያኗ በአወገዘቻቸው ተጠሪዎች ላይ የእግር ትዕዛዝ መስጠቱ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ደግሞ በቤተክርስቲያኗ ክርስቲያኗ በተፈጠረው ችግር ጋር በተያያዘ በጥቂቱ ስምንት ሰዎች መገደላቸውን ማረጋገጡን አስታውቋል። ኢሰመኮ አሁንም ወገኖችና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ተናግረዋል። አድማጮች፣ የዚህ ዜና ዝርዝር እንደደረሰን እንመለስበታለን። አሁን ወደ ትንታኔው ዘገባችን እናልፋለን። በሰሜን ኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ሰሜን ጎንደር ዞን ዳባት ወረዳ ሽመላኮ ተባለው መጠለያ ጣቢያ የሚገኙ ተፈናቃዮች ከፍተኛ የምግብ እጥረት እንዳጋጠማቸው ተናግረዋል። ተፈናቃዮቹ እንደሚሉት ከጥቅምት መጨረሻ ወዲህ ምንም አይነት የምግብና ንጽህና መጠበቂያ ባለማግኘታቸው ሕፃናት ልጆቻቸው ለበሽታ እየተጋለጡ ነው። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት በበኩሉ ችግሩ መኖሩን አምኖ በመጠለያ ጣቢያ ከሚገኙት በተጨማሪ ከማህበረሰቡ ጋር ተቀላቅለው የሚኖሩ 41 ሺ የሚሆኑ ተፈናቃዮች እርዳታ እያገኙ እንደሆነም አመልክቷል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ ከፌዴራል አደጋ ስጋትና ስራ አመራር ኮሚሽን ጋር እየተነጋገርኩ ነው ብሏል። አስቴር ምስጋናው ዝርዝር አላት። በሰሜን ጎንደር ዞን ዳባት ወረዳ ሽመላኮ በተባለው መጠለያ ጣቢያ ከሰሜኑ የኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል ከተለያዩ አካባቢዎች ተፈናቅለው የመጡ ከሁለት ሺህ በላይ ተፈናቃዮች ይገኛሉ። ከእነዚህ ውስጥ ዞማ በእውቀት አንዷ ናት። ዞማ የአምስት ልጆች እናት ስትሆን የአምስት ወር ነፍሰ ጡርና የጸረ ኤች አይ ቪ መድኃኒት ተጠቃሚም እንደሆነች ትናገራለች። በመጠለያ ጣቢያው ከሁለት ወር በላይ የምግብ እርዳታ ባለመቅረቡ መድኃኒቱን ለመውሰድ መቸገሯን ትናገራለች። በቃ ሶስተኛ ወር አድርገናል። ምግብ የሚባል የለም፣ ምንም ነገር የለም። አሁን ምግብ ያለመኖር የደረሰብኝ የማንቀጥቀጥ ያው ልጆችን የምሰጣቸው በማጣቴ የመጨናነቅ በቃ ጉዳት እየደረሰብኝ ነው። ያወድቀኛል። ለተወሰነ ሰዓት ብዥ ብዥ ልብኛል። በቃ ወደ ሶስት ወር አድርገናል። ከዛ መካከል ትንሽ እየፊኖ አግኝተን ነበረ። በቃ የለም። እዛ በኋላ የአራት ልጆች እናት እንደሆነች የምትናገረውና በመጠለያ ጣቢያ ውስጥ እንደምትኖር የተናገረችው እመቤት እሸቴ ልጆቿ በረሀብና በንጽህና ጉድለት እየታመሙ መሆኑን ትናገራለች። አሁን ከዚህ ያለ ችግር የእኔ እናት ሰባ ስድስት ቀን ነው ሰባ ሰባት ቀን ሆኖናል። በቃ ምንም ነገር የሚላስ የለ፣ የሚቀመስ የለ፣ መታጠቢያ ሳሙና የለ። በቃ አሁን በጣም ችግር ላይ እና በቃ ህጻናቶች፣ አምስት ስድስት ህጻናቶች ኔ ራሴ የሴት አባወራ ነኝ፣ ግን በቃ የልጆች መታጠቢያ ሳሙና የንጽህናም የለም ምግብም የለም። በቃ ተቅማጥ ነው አሁን ህፃኖቹ ያሉት። ራሱ በጣም ነርቦና ያለኛል። ምን ብዬ ልንገርሽ? በጣም ችግር ላይ ነው ያለ ነው አቶ ሙሉጌታ አስማመው በመጠለያ ጣቢያው ተጠሪ እንደሆኑ ይናገራሉ በመጠለያ ጣቢያው ውስጥ ሁለት ሺ ሰላሳ ዘጠኝ ተፈናቃዮች አሉ ብለዋል ከእነዚህ ውስጥ ሰባት መቶ የሚጠጉት ከአምስት አመት በታች የሆኑ ህጻናት ሰባ ስምንት ነፍሰ ጥሮች ከ ከሶስት መቶ በላይ የሚሆኑት አጥቢ እናቶች አንድ መቶ ሀያ ስድስት የሚሆኑት ደግሞ ጸረ የኤችአይቪ መድኃኒት ተጠቃሚ ናቸው ብለዋል ሙሉጌታ በመጠለያ ጣቢያው አሁን ያለውን ችግር እንዲህ ያብራራል ወደ ሶስት ወር አካባቢ ነው አቋርጦብን ያለን። ደግሞም በነገራችን ላይ የሚመጣው ደግሞ ለአራት አምስት ቀን ነው፣ በጣም አነስተኛ ነው። ለዛም ደግሞ በጣም ከቀረ ስለቆየብን አሁን እዚህ ጋር ያሉት ተዋዲ ስለሰጥሩ እንደዚሁም መዳይን ተጠቃሚዎች የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰላም ይሁን ሙላት በዞኑ ውስጥ በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ አርባ አንድ ሺህ የሚሆኑ ተፈናቃዮች እንዳሉ ገልጸው ተፈናቃዮቹ ላለፉት ሰባት ቀናት እርዳታ እያገኙ አይደለም ብለዋል። ትክክል ነው። ዘግይቷል። እንዲህ የሚመለከተው አካል የበለጠ ኦልሞስ ከስልሳ ቀን በላይ ሆኗቸዋል። እንዲህ የፌዴራል መንግስት በተለይ ደግሞ የፌዴራል አደጋ መከላከል ለክልሉ አደጋ መከላከል ጎሄድ የሚል ወይም አሰራጭ የሚል ፍቃድ ባለመስጠቱ እስካሁን የመዘጌት ሁኔታ ገጥሟል። እንዲህን የሚመለከተው ጋር እየተናበብ ነው ማለት ይችላሉ። በሆስት ኮሚኒቲ አርባ አንድ ሺ ተፈናቃይ ያለኝ ዳባት ካምፕ ላይ ያሉት ሁለት ሺ ሰማንያ ናቸው። አሁን ባለው ተጨባጭ ሁኔታ የዳባቶች ብቻ አይደሉም። በሆስት ኮሚኒቲ የተጠለሉ ማህበረሰቦች አሉን። እንደገናም ደግሞ በችግር ተጋላጭ ሆኖ በጦርነት ምክንያት የቆዩ ማህበረሰቦች አሉ። በጥቅሉ ለዚህ ማህበረሰብ ምግብ አልቀረብም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ተፈናቃዮች ያነሷቸው ችግሮች በሙሉ መረጃ እንዳላቸው ገልጸው ችግሩን ለመፍታት ከፌዴራል አደጋ ስጋት እና ስራ አመራር ኮሚሽን የስራ ኃላፊዎች ጋር እየተነጋገሩ መሆናቸውን ገልጸዋል። ሰሜን ጎንደር ዞን ያሉ ተፈናቃዮችን ድጋፍ በተመለከተ ዞኑ የላከው አጭር ሪፖርት አለ። ትክክል ነው። ዞኑ የምግብ ክፍተት እየገጠማቸው እንደሆነ ልኳል። ይህንን መሰረት አድርገን እኛ ጉዳዩ ከሚመለከተው አካላት ጋር ማለትም ከፌዴራል አደጋ ስጋት እና ከሌሎች ጉዳዩ ከሚመለከታቸው አካላት ጋር ምክክር እየተደረገ ነው። ያቀረቡት ነገር ትክክል ነው። ይህን ችግር ለመፍታት ግን ጥረት እያደረግን እንገኛለን። በአማራ ክልል በግጭት ምክንያት ተፈናቅለው ከማህበረሰቡ ጋር ተቀላቅለው የሚኖሩና በመጠለያ ጣቢያ ውስጥ ላሉ 6.7 ሚሊዮን ተፈናቃዮች አስቸኳይ የምግብ እርዳታ ድጋፍ እንደሚያስፈልጋቸው ለፌዴራል መንግስቱ ጥያቄ ማቅረባቸውንና መንግስት ድጋፍ ለማድረግ የፈቀደው ለ3.5 ሚሊዮን ዜጎች ብቻ መሆኑን አቶ እያሱ ባለፈው ሳምንት ለቪኦኤ መናገራቸው ይታወሳል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት ባወጣው መግለጫ በኢትዮጵያ በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎችና ተጋላጭ ለሆኑ ሰዎች የሚደረገውን የሰብአዊ ድጋፍ የሚያደርጉ ለጋሽ ድርጅቶች እንዲቀጥሉና እንዲያጠናከሩ ማሳሰቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር የአሜሪካ ድምፅ ራዲዮ የአርብ ምሽት ዝግጅታችን ይቀጥላል። በቀደም ሲል አስተዋውቀ ነው የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚመለከተው ዜና አሁን ደርሶናል። ከጠቅላይ ሚኒስትር አብይ አህመድ ጋር ዛሬ በተካሄደ ውይይት አብዛኛው የቤተ ክርስቲያኒቱ ጥያቄዎች መመለሳቸውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስታውቃለች። የቤተ ክርስቲያኒቱን ፓትሪያርክ ጨምሮ ሊቃነ ጳጳሳትን ያካተተ ልዑክ ከጠቅላይ ሚኒስትሩ ጋር ዛሬ ባደረገው ውይይት ነው ነው። ለአብዛኛው ጥያቄዎች መልስ መሰጠቱን የቅዱስ ሲኖዶሱ ዋና ጸሐፊ አቡነ ጴጥሮስ የገለጹት። በሌላ በኩል የቤተክርስቲያኗ ሲኖዶስ ህገወጥ ነው የሚለውና የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካል የካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳውሪዎስ በሰጡት መግለጫ የርቀ የሰላም ሂደቱን እንደሚደግፉም አመልክተዋል። ከዚሁ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእግር ጥያቄ የቀረበለት ፍርድ ቤት ቤተ ክርስቲያኗ ባወገዘቻቸው ተጠሪዎች ላይ የእግድ ትዕዛዝ መስጠቱ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ደግሞ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በጥቂቱ ስምንት ሰዎች መገደላቸውን ማረጋገጡን አስታውቋል። ኢሰመኮ ሁለቱንም ወገኖች እና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መለሰ ተናግረዋል። ኬኔዲ አባተ ነው ዝርዝሩን የያዘው። በትናንትና እለት በወቅታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉዳይ ላይ ከመንግስታቸው ከፍተኛ የስራ ኃላፊዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ዛሬ ደግሞ ከሃይማኖቱ አባቶች ጋር ተነጋግረዋል። ከጠቅላይ ሚኒስትሩ ጋር የተወያየው የቤተ ክርስቲያኒቱ ልዑክ በፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የተመራ መሆኑን ከውይይቱ በኋላ በሰጡት መግለጫ የጠቀሱት የቤተ ክርስቲያኗ ቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ አብዛኛው የቤተ ክርስቲያኒቱ ጥያቄዎች መመለሳቸውን ተናግረዋል። ክቡር ጠቅላይ ሚኒስትሩ ያው ጥያቄያችን ይዘን ቀርበን ነበረ። ጥያቄያችን አንድ ነው፣ ህገ ቤተክርስቲያን ይከበር፣ እንደገና አጠቃላይ በሀገሪቱ ያለው ህዝባችን መብቱ ይጠበቅ፣ በሀገሪቱ ህግ መሰረት የቤተክርስቲያኒቱ ህጋዊ መብት ስላላት ንብረቷ፣ ሀብቷ እንዲጠበቅ። እነዚህ ካልሆኑ ወደ ሰላማዊ ሰልፍ እና ሌሎችም ህጋዊ የሆኑ ውሳኔዎችንና ሂደቶችን እንዳለን ብለን ነበር። ስለዚህ ይህን መሰረት አድርጎ ዛሬ ከጠቅላይ ሚኒስትሩ ጋር በደንብ አውርተናል። በብፁዕ ወቅዱስ ፓትርያሪካችን መሪነት በመንፈሳዊ ግርማ በመንፈሳዊ በቤተ ክርስቲያኒቱ ታላቅ ክብር ሆነን እግዚአብሔር ማክብሮን ብዙ ጥያቄዎቻችን ተመልሰዋል። እነዚያን አጠቃላይ ነገ ነው የምንገልጻቸው። ስለዚህ የነበረን ጥያቄ አጠቃላይ በመንግስት በክቡር ጠቅላይ ሚኒስትሩም እንደዚሁም በሌሎች እዚያ ባሉት ተገቢ ጥያቄ እንደሆነ ተገንዝበዋል። እንዳልኩት ስለዚህ ጉዳይ ነገ በሰፊው እንገልጻለን። ጠቅላይ ሚኒስትር አብይ አህመድ ከቤተ ክርስቲያኗ አባቶች ጋር ያደረጉትን ውይይት በተመለከተ ከመንግስት በኩል ግን እስካሁን በይፋ የተሰጠ መግለጫ የለም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ሕገወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካል ለየካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን አስታውቋል። ቤተ ክርስቲያኗ ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሀገር ውስጥ ለሚገኝ መገናኛ ብዙሃን በሰጡት መግለጫ የተጀመረውን የእርቀ ሰላም ሂደት እንደሚደግፉም ገልጸዋል። በጠራነው ሰላማዊ ሰልፍ ላይ ለመገኘት በዝግጅት ላይ የነበራችሁ ሁሉ ጉዳዩ ከሃይማኖታዊ ጥያቄ ይልቅ ወደ ፖለቲካዊ አመፅ የተቀየረ በመሆኑ ተገንዝባችሁ፣ በእኛ የሃይማኖታዊ ጉዳይ ምክንያት ህዝባችን ላልተፈለገ ብጥብጥ እና ፖለቲካዊ መስዋዕትነት እንዲከፍል ስለማንፈልግ ሰላማዊ ሰልፉን ለሌላ ጊዜ ማዘባበራችን እንገልጻለን። በቅዱስ ሲኖዶሱ ስም የሚሰጡ መግለጫዎች የጥቂት አንባገነን ግለሰቦች እንጂ የሙሉ የሲኖዶሱ አባላት ውሳኔ ባለመሆኑ የተጀመረውን የእርቅ እንቅስቃሴ የሚደገፍ የምንደግፍ መሆናችንን እንገልጻለን። የጸጥታና ደህንነት የጋራ ግብረ ኃይል ትናንት ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች በተመሳሳይ ቀንና ቦታ ህገወጥ ሲል የገለጸው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ማለቱን ተከትሎ ነው አንደኛው ወገን ሰልፉን መሰረዙን ያስታወቀው። ከጠቅላይ ሚኒስትር አብይ ጋር ዛሬ ስለተደረገው ውይይት ነገ የካቲት አራት ከጠዋቱ ሶስት ሰዓት ላይ ማብራሪያ እንደሚሰጡ የተናገሩት አቡነ ጴጥሮስ በበኩላቸው መንግስት እውቅና አልሰጠውትም ያለውና ቤተክርስቲያኗ ቤተ ከነገ በስቲያ የካቲት አምስት የጠራችው ሰላማዊ ሰልፍ ይካሄድ እንደሆን አሊያም ተሰርዞ እንደሆን ያሉት ነገር የለም። ይሁን እንጂ የተጠራው ሰላማዊ ሰልፍ እንዳይካሄድ መንግስት ትናንት የሰጠውን መግለጫ ተከትሎ የክልል መንግስታትም ዛሬ ባወጡት መግለጫ ለሰልፉ እውቅና እንደማይሰጡና ይህን ማሳሰቢያ ችላ በማለት ሰልፍ የሚካሄድ ከሆነ እርምጃ እንደሚወስዱ አስጠንቅቀዋል። በተያያዘ ዜና ቤተ ክርስቲያኗ የእግድ ጥያቄ ያቀረበችባቸው አካላት በሀገር ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ግቢ እንዳይገቡ ከፍተኛ ፍርድ ቤት በጊዜያዊነት እንዳገዳቸው የቤተ ክርስቲያኗ ጠበቃና የሕግ አማካሪ ቡድን አስታውቋል። ጠበቃ አንዱ አለም በእውቀቱ የሕግ ቡድኑ አባል ናቸው። በተለያየ ቦታ የቤተክርስቲያን ይዞታዎችን ለመንጠቅም በሚመስል እንቅስቃሴ ውስጥ ስለሚገኙ አንድ እግድ ይሰጣቸው የሚል ጥያቄ አቅርበን ነበረ። ይህን በተመለከተ ችሎቱ በሰጠው ትእዛዝ፣ ቤተክርስቲያን ከጠየቀቻቸው በርካታ የእግድ ጥያቄዎች ውስጥ ለጊዜው አመልካች በኢትዮጵያ ውስጥ ወዳሏት አብያተ ክርስቲያናት ከአንደኛ እስከ ሀያ ዘጠነኛ የተጠቀሱት ተጠሪዎች ለጊዜው እንዳይገቡ የእግድ ትእዛዝ ተሰጥቷል። ስለዚህ ይህ ትእዛዝ ከተሰጠበት ከዛሬ ቀን ጀምሮ ተጠሪ ያደረግ ናቸው በቀድሞ ስማቸው ቅድም ያልኩት እና አባ ሳዊሮስ፣ አባ ዜና ማርቆስ እና አባ ኤውስጣቴዎስ እና ሌሎች ደግሞ ከእነሱ ሹመት አግኝተናል የሚል ግለሰቦች ከዛሬ ጀምሮ በየትኛውም በኢትዮጵያ ውስጥ በሚገኙ አብያተ ክርስቲያናት ቅጥር ግቢ ውስጥ እንዳይገቡ የእግድ ትእዛዝ ተሰጥቷል ማለት ነው። የፌዴራል ፖሊስ የኦሮሚያ ክልል መንግስትና የክልሉ ፖሊስም እግድ ከተጣለባቸው አካላት መካከል መሆናቸውን የጠቀሰው የህግ ቡድኑ የክስ ሂደቱ ቀጣይ መሆኑንና በሁለቱ ወገኖች መካከል ክርክሮች እየተካሄዱ መሆኑንም ጠቅሷል። ይህ በእንዲህ እንዳለ የኢትዮጵያ ሰብዓዊ መብቶች ኮሚሽን ዛሬ የካቲት 3 2015 ዓ.ም ባወጣው መግለጫ እስካሁን ባደረገው ክትትልና ምርመራ አዲስ ቤተ ክህነት አቋቁመናል በማለት ያሳወቁት ጳጳሳት በአንዳንድ ቦታዎች በኃላፊዎች ድጋፍ ጭምር በ በተለያዩ የኦሮሚያ ክልል ከተሞች የሚገኙ ሀገረ ስብከቶችን መያዛቸውን መረዳት ተችሏል ብሏል። በዚህም ሂደት አዲስ ቤተ ክህነት አቋቁመናል በማለት ያሳወቁትን ጳጳሳት በተቃወሙ ሰዎችና የሃይማኖት መሪዎች ላይ ድብደባ፣ ማዋከብ፣ ከቤተ ክርስቲያናት ማባረር፣ የመንቀሳቀስ መብትን በኃይል መገደብና ከህግ ውጭ እስራት እንደተፈጸመ እንዲሁም ሲኖዶሱ ከጥር 9 እስከ የካቲት 12 2015 ዓ ም የሚታሰበውን የጾም ወቅት አስመልክቶ ያቀረበውን የጥቁር መልበስ ጥሪ የተቀበሉ ሰዎች ላይ በተለያዩ ቦታዎች እስር፣ ወከባ፣ ከስራ ቦታና አገልግሎት መስጫ ቦታዎች ማግለል እንደተፈጸመ አውቅ ያለው ሲልም ኢሰመኮ አስታውቋል። ስለ መግለጫው ማብራሪያ የሰጡን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ እስካሁን በሻሸመኔ የስምንት ሰዎች ሕይወት ማለፉን ኮሚሽኑ እንዳጣራ ተናግረዋል። በዚህ በአጭር ጊዜ ውስጥ ማረጋገጥ የቻልነው በተለይ በሻሽመኔ የተፈጠረውን አለመረጋጋት በተመለከተ የሞቱ አስራ ሶስት ሰዎች ይሆናሉ ተብሎ ነው የተባልነው የነበረው እኛ ጋር የመጣው አቤቱታ። እኛ ማረጋገጥ የቻልነው ምን ስምንቶቹን ነው። ከዛም በላይ ሊሆን ይችላል። ምክንያቱም በየአካባቢውም እየተፈጠሩ ያሉ ክስተቶች ስላሉ ሁሉንም ማረጋገጥ አልቻለም። ግን ሁኔታው እየተካረረ ስጋቱ እየሰፋ ስለመጣ መግለጫውን ማውጣት አስፈላጊ ሆኖ ስለተገኘ በተቻለ መጠን ደግሞ የተጠሩት ሰልፎች ሁኔታውን ሊያባብሱት ይችላሉ፣ በሚል ለዛ ነው ጥሪውንም አያይዘን ያቀረብነው። ኮሚሽኑ በመንግስት የጸጥታ አባሎች ተመጣጣኝ ባልሆነ የኃይል አጠቃቀም በጥይትና በድብደባ የተፈጸሙ ግድያዎችና ሌሎች የመብት ጥሰቶች ተገቢ ያልሆኑና የዜጎችን በሕይወት የመኖር በነፃነት ሃይማኖታቸውንና ሀሳባቸውን የመግለጽ ሕገ መንግስታዊ መብቶች የሚጻረሩ የሰብአዊ መብቶች ጥሰቶች ናቸው ሲል አውግዟል። ይሁን እንጂ ኢሰመኮን ጨምሮ ይህን ጉዳይ በተመለከተ ከዚህ ቀደምም በተለያዩ አካላት የቀረበውን ውንጀላ በተመለከተ መንግስት እስካሁን ያለው ነገር የለም። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት መንግስት በህግ መሰረት ብቻ ኃላፊነቱን እንዲወጣ ጠይቀው ችግሩ በሰላማዊ መንገድ እንዲፈታ ኮሚሽኑ ጥረት እያደረገ መሆኑንም ተናግረዋል። እንደዚህ አይነት ሁኔታዎች እንግዲህ በተቻለ መጠን መረጋጋት ባለበት ሁኔታ ተነጋግሮ ሁኔታዎችን መፍታት የሚቻልበትን ሁኔታ በሽንግልናም በውይይትም በመነጋገርም ለመፍታት የሚቻልበትና ነገሩን ወደ ከፍ ያለ የሰብአዊ መብት ጥሰት ሁኔታ እንዳይደርስ ለሁሉም ምዕመናኑንም ሌሎ ሌሎችንም ወገኖች ሁሉ ጥሪ ነው ያቀረብነው፣ መንግስትንም ጨምሮ ማለት ነው። በተለይ ደግሞ አሁን በሚቀጥሉት ቀናቶች ሰልፎቹ የሚካሄዱ ከሆነ የመንግስት የጸጥታ ኃይሎች በተቻለ መጠን የሰዎችን የሃይማኖት መብት የመሰለ ተቃውሞ የማሳየት እና የማቅረብ መብታቸውን ባከበረ ሁኔታ ሰልፎቹ የሚካሄዱ ከሆነ በዛ ሁኔታ ነገሩን ለማረጋጋት እና ውይይቱን ንግግሩን ሽምግልናውን እንዲካሄድ እና ወደ መግባባት እንዲደረስ ጥሪ እናቀርባለን። እንግዲህ በዚህኛው ሁኔታ በተቻለ መጠን ከሌላው ጊዜ በክትትልና በምርመራ ከምናደርገው በተለየ ሁኔታ የሚመለከታቸውን አካላቶች በሙሉ በማነጋገር ላይ ነን ያለ ነው። በተቻለ መጠን እንዳልኩት በሽምግልና በመነጋገር በመመካከር ሁኔታው እንዲፈታ እያነጋገርን ነው ያለ ነው። ተስፋ እናደርጋለን እንግዲህ ውጤት እንደሚኖረው። በቅርብ ጊዜ የአዲስ አበባ ከተማ አስተዳደር ትናንት ባወጣው መግለጫ ደግሞ በከተማዋ አንዳንድ አካባቢዎች በሚገኙ ቤተ ክርስቲያናት በሐሰት መረጃ ምዕመናን ግጭትና ትርምስ ውስጥ እንዲገቡ ሙከራ ተደርጓል ብሏል። በቤተ ክርስቲያኗ ያጋጠመው ችግር በውስጥ አሰራሯና ስርዓቷ እንዲፈታ አቋም እንዳለው የገለጸው አስተዳደሩ ከዚህ ውጭ የሚደረጉ ሁከት የመፍጠር ጥረቶችን አልታገስም ሲል አስጠንቅቋል። በዛሬው ዕለት በከተማዋ የሚገኙ ሁሉም ትምህርት ት ቤቶችም ተዘግተው የዋሉ ሲሆን የተዘጉበት ምክንያት ግን አልተገለጸም። ይሁን እንጂ ትምህርት ቤቶችን ጨምሮ በከተማዋ የሚገኙ በርካታ የፌዴራልና የከተማዋ የመንግስት ተቋማት ዛሬ በወቅታዊ ጉዳይ ላይ ሰራተኞቻቸውን ስለ ማወያየታቸው ያገኘነው መረጃ ያመለክታል። ከቤተክርስቲያኗ ወቅታዊ ጉዳይ ጋር በተያያዘ ፌስቡክ እና ቴሌግራምን ጨምሮ የተለያዩ የማህበራዊ መገናኛ ብዙሀን ከትናንት ምሽት ጀምሮ በመደበኛ መንገድ አገልግሎት እንዳይሰጡ መደረጋቸውም ታውቋል። L'Amerika demt Kennedy Abate, Addis aber Bang. ተከታዩም ዜና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ይያያዛል። ቅዱስ ሲኖዶስ በትግራይ ክልል ለሚገኙ ሊቃነ ጳጳሳት ተቋርጦ የቆየው ግንኙነት እንዲቀጥል ያቀረበውን ጥሪ እንደማይቀበሉት የአዲግራት ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ ለአሜሪካ ድምፅ ገለጹ። ሊቀ ጳጳሱ በትግራይ ያለን ሊቃነ ጳጳሳት አቋማችን ቀድሞ የታወቀ ነው አይቀየርም ብለዋል። በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስላለ ክስተት አስተያየት ተጠይቀውም የማውቀው ነገር የለም ብለዋል። ሙልጌታ ጽብሀ ተጨማሪ አለው። በፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተፈርሞ የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ደብዳቤ በትግራይ ክልል ለሚገኙ አምስት ሊቃነ ጳጳሳት ከጦርነቱ በፊት የነበረን ግንኙነት እንቀጥል የሚል ጥሪ የያዘ ነው። ደብዳቤው ከተላከላቸው ሊቃነ ጳጳሳት አንዱ የአዲግራት ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ ደብዳቤው እንደደረሳቸው ገልጸው ሆኖም አሁንም የሚቀየር አቋም የለንም ሲሉ ለአሜሪካ ድምጽ ተናግረዋል። ግሶ አባታችን ቢጽፉም እኛ የማንቀበል መሆናችን መንበረ ሰላማም ወደ ኋላ የማንመልሰው መሆናችን ደስ ወደ ፊት እናስቀጥለዋለን። ካልሆነ በስተቀር ደብዳቤ ተጽፏል ብለን ወደ ኋላ የምንመልሰው የምንሽማቀቅበት፣ የምንሰራበት፣ የምንቀልብስበት ጉዳይ አንድ እና አንድ የለም። አቋማችን ዛሬም ነገም ከነገ ወዲያም ከነገ ወዲያም አንድና አንድ ነው። ምንም የምናመጣው ምክንያት የለም፣ የሚቀርብን የለም፣ የሚጨመርብንም የለም። የመጨረሻ ሞተናል። አይደለም፣ ተከብረናል እኮ። ስለዚህ በህይወታችን ከበሉን፣ በህይወታችን ካረዱን፣ በህይወታችን በእሳት ካቃጠሉን ካጋዩን ሰዎች ጋራ ከእንግዲህ ወዲህ ተከላከለን የምንሰራበት ጉዳይ አንድና አንድ የለም። ወንድ ለተላከላቸው ደብዳቤ ምላሽ በደብዳቤ ለመስጠት እየተዘጋጁ መሆናቸው የገለጹት ብፁዕ አቡነ መርሃ ክርስቶስ በትግራይ ክልል ያለን የሁላችን ብፁዋን ሊቃነ ጳጳሳት አቋም ተመሳሳይ ነው ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተጻፈው ደብዳቤ በጦርነቱ ምክንያት በተከሰተው ችግር ቤተ ክርስቲያኗ ማዘኗ እንደሚገልጽ ሆኖም በፖለቲካ ሴራ ብሎ በጊዜው ሐዘኗ ባለመግለጿና ድርጊቱ ባለማውገዟ በትግራይ ያሉ የቤተ ክርስቲያኗ መሪዎች የተፈጠረው ቅሬታ ተገቢ ነው ነው ብለዋል። ጊዜው ያለፈ ቢሆንም ግንኙነት ከጀመርን በኋላ በአንድነት አስፈላጊው ሁሉም ነገር እናደርጋለን ሲል ያስረዳል። በዚህ ጉዳይ አስመልክቶ የተጠየቁት አቡነ መርሃ ክርስቶስ ለትግራይ ሕዝብ በይፋ በመገናኛ ብዙሃን ይቅርታ ሊጠየቅ ይገባል። እኛ የምንኖረው ከሕዝባችን ጋር ነው ብለዋል። እኛ ከሕዝባችን ነው ያለነው። ሕዝብ ትግራይ ይቅርታ በድለናሃል፣ የደረሰብህ ችግር እያወቅነ ችግሩን ባለማውገዛችን ተሳስተናል። ይቅርታ አድርግልን ብለው ህዝቡን ትግራይ በሙሉ ነው መጠየቅ ያለባቸው በየሳ በሚዲያ ነው የሚገለጠው። በአዲስ አበባ ከሚገኙ የቅዱስ ሲኖዶስ አባላት ብፁዓን ሊቃነ ጳጳሳት ጋር በስልክም ሆነ በሌላ መንገድ በቅርቡ ተገናኝታችሁ ታውቃላችሁ ወይ? የሚል ጥያቄ የቀረበላቸው አቡነ መርሃ ክርስቶስ ተከታዩ መልስ ሰጥተዋል። አንገናኝም፣ አንፈልጋቸውም፣ አይፈልጉንም። ምን ብለው ይደውሉልናል? ምን ብለን እንደውላቸዋለን? ምን ብለን ግንኙነቱን አቋርጠናል ብለናል አቋርጠናል። በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተፈጠረውን ሁኔታም አስመልክቶ አቡነ መርሃ ክርስቶስ ጠይቀናል። ብፁ አቡነ መርሃ ክርስቶስ በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እየታየ ያለው ክስተት እርስዎ እንዴት ያዩታል? ስለ እሱም እናውቀው ጉዳይ የለም። በትግራይ ክልል የሚገኙ የቤተ ክርስቲያኗ መሪዎች ባለፈው አመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተለይተው በአቋቋሙትና መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት ብለው በሰየሙት ቤተ ክህነት ጉዳይ አንደራደርም ሲሉ በዚሁም እንደሚቀጥሉ በያዝነው ሳምንት ማክሰኞ እለት መግለጻቸው ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃም መቐለም በተከታዩ ዜና ደግሞ ወደ ሶሪያና ቱርክ ስናልፍ፣ በሶሪያና ቱርክ የደረሰውን ርዕደ መሬት ተከትሎ የአደጋ ሰራተኞች አሁንም ፍርስራሹ ውስጥ በህይወት የተቀበሩ ሰዎችን ለማዳን ጥረታቸውን በቀጠሉበት በዚህ ወቅት የአውሮፓ ህብረትና የተባበሩት መንግስታት ድርጅት ለአደጋው ሰለባዎች ያላቸውን ድጋፍ በመግለጽ ላይ ናቸው። በሁለቱ ሀገሮች በድምር 220 የሚደርስ ህይወት የቀጠፈው ይህ አደጋ ከ25 ዓመት ወዲህ አለም ያጋጠማት አስከፊ አደጋ ተደርጎ ተመዝግቧል። የአሜሪካ ድምጽ ያጠናቀረውን ዘገባ እንግዶ ወልድ ያቀርበዋል። ዛሬ ማለዳ ከዜና ሰዎች ጋር የተነጋገሩት የአውሮፓ ካውንስል ፕሬዚደንት ቻርልስ ሚሼል የአውሮፓ ህብረት ለሁለቱም ሀገሮች ያለውን ድጋፍ በተመለከተ በድጋሚ ቃል ገብተዋል። በቱርክና በሶሪያ ስለደረሰው ከባድ ርዕደ መሬት ትንሽ ማለት እፈልጋለሁ። ለአደጋው ሰለባዎች ሀዘናችንን ገልጸናል። በተጨማሪም እንደ አውሮፓ ህብረት ከአባል ሀገሮች ጋር በመሆን በአደጋው የተጎዱትን በህይወት የተረፉትን ለመርዳት እንዲሁም የነፍስ አድን ስራውን ለመደገፍ ያለን ቁርጠኝነት ገልጸናል። በቱርክና በሶሪያ በድምሩ 2200 የሚጠጉ ሰዎች ህይወታቸው ማለፉ ሲረጋገጥ ከ25 ዓመት ወዲህ ያልታየ ከባድ ርዕደ መሬት መሆኑ ተነግሯል። የሀገር ውስጥና የውጭ ባለሥልጣናት እንደሚገምቱት የሟቾቹ ቁጥር ሊያሻቅብ እንደሚችል ይጠበቃል። ከአውሮፓ ህብረት ኮሚሽን ፕሬዚደንት ኦርሰላ ቮንደር ላይን ጋር በመሆን መግለጫ የሰጡት ቻርልስ ሚሼል፣ ባለፈው ሰኞ የደረሰው ርዕደ መሬት በርካታ አካባቢዎችን እንዳልነበሩ አድርጓል። የተመድ ባለሥልጣናት በበኩላቸው ሶሪያ በቀውስ ላይ ቀውስ ገጥሟታል በማለት 10.9 ሚሊዮን የሚሆኑ ሰዎች በመሬት ነውጡ ተጎድተዋል ሲሉ አስታውቀዋል። ከርዕደ መሬቱ ቀደም ብሎም ቢሆን በአገሪቱ ለ10 ዓመት በተካሄደው ጦርነት ምክንያት 15.3 ሚሊዮን ሰዎች ሰብአዊ እርዳታ ጠባቂዎች ነበሩ ብለዋል። ጌየር ፔደርሰን በሶሪያ የተመድ ዋና ጸሐፊ ልዩ መልእክተኛ ናቸው። በሁለቱም አገሮች በአደጋው የተጎዱ ሰዎች ቁጥር አሁንም እየጨመረ ነው። በዚህ እጅግ ቀዝቃዛ በሆነ ወቅት በፍርስራሹ ስር ከነ ህይወታቸው ተቀብረው የሚገኙ ሰዎች ቁጥር በርካታ ነው። የመሬት ነውጡ የተከሰተው በሰሜን ምዕራብ ሶሪያ ያለው ቀውስ ቀድሞውንም በተባባሰበት ወቅት ነው። ግጭቱ ከተጀመረ አንስቶ እንደዚህ ወቅት ከፍተኛ ድጋፍ የሚያስፈልግበት ወቅት ኖሮ አያውቅም። ፔደርሰን ትናንት ሐሙስ፣ እንዳሉት በአሌፖ ብቻ ሶስት እጅ የሚሆኑት ቤቶች ፈርሰው ወደ መቶ ሺህ የሚሆኑ ሰዎች ተፈናቅለዋል የሚል ግምት አለ። በቱርክ የተባበሩት መንግስታት ድርጅት ሰብአዊ እርዳታ ከጋዜንቴፕ ወደ ምዕራብ ሶሪያ የሚያመላልስበት ዋና አውራ ጎዳና በርዕደ መሬቱ ፈርሰው ተዘግቷል። የረዴ ሠራተኞች ከነዳጅ እጥረትና ከብርዳማ ወቅት እንዲሁም ከፈራረሱ መንገዶች ጋር በመታገል እርዳታ ለማድረስ እየሞከሩ ነው። ወደ ሀገር ውስጥ ዜና መለስ ብለን ከሲዳማ የደረሰን አንድ ዜና አለ። በሲዳማ ክልል የሚንቀሳቀስ ሲዳማ ፌዴራሊስት የተሰኘ ፓርቲ አስር የፓርቲው አባላት ታስረውብኛል፣ የሰብአዊ መብት ጥሰትም ተፈጽሞባቸዋል ሲል ትላንት ባወጣው መግለጫ አስታውቋል። የክልሉን መንግስት ምላሽ ለማካተት ለመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ በተደጋጋሚ ቢደወልም ምላሽ አልተገኘም። አድማጮች ምሽቱን ዝግጅታችንን የአሜሪካ ድምጽ ራዲዮ የምሽቱን የአማርኛ ፕሮግራም ነው እየተከታተላችሁት ያላችሁት ዝግጅቶቻችን በ22 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዘወትር ሰኞ እስከ እሁድ እስከ ምሽቱ 3 ሰዓት ጀምሮ የሚተላለፍ ነው አሁን አንድ ማስታወቂያ ሰምተን እንመለስ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ሕልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልዓት ነው። የአሜሪካ ድምጽ የአማርኛ አገልግሎት ተመልሰናል። ቀደም ሲል ወደ አስተዋወቅ ነው፣ የሲዳማ ፌዴራሊስት ፓርቲ አስር የፓርቲው አባላቶች ታስረውብኛል ወዳለው ዘገባ ነው የምናልፈው። ዮናታን ዘብዴዎስ ያደረሰን። በሐዋሳ ዩኒቨርሲቲ የሕግና የአስተዳደር ረዳት ፕሮፌሰር የሆኑት የሲዳማ ፌዴራሊስት ፓርቲ ሊቀመንበር ተሰማ ኤልያስ የፓርቲው አባላት በአገረ ሰላም፣ በባንሳና በሐዋሳ ፍርድ ቤት ሳይቀርቡ ለሳምንታት ታስረዋል፣ ቤተሰቦቻቸው እንዳያዋቸው ተደርጓል፣ ድብደባና መሰል የሰብአዊ መብት እሰት ተፈጽሞባቸዋል፣ ሲሉ ትናንት በሰጡት መግለጫ አስታውቀዋል። ገረሰላም ላይ ለምሳሌ ፓርቲው ቅርንጫፍ ጽህፈት የተከፈተውን ታፔላ አውርዶ በፖሊስ አማካኝነት አውርደው አስተባባሪዎች ላይ ወከባ ፈጥሮ ከልክሎ ነበረ። ይህንን ስንጠይቅ ክልሉ ነው የከለከለው፣ ከልክሉ ብሎናል። ክልሉ ክልሉ ፖሊስ ኮሚሽን በይፋ ቅርንጫፍ ቅርንጫፎች እንዳይከፈቱ እንዳይደራጁ ብሎናል በማለት ነው ይህንን የሰጠን ይህንን የድምፅ ቅጅም ሙሉ ሙሉ ማስረጃ በእጃችን ይዘን ነው ያለ ነው። በተመሳሳይ ሁኔታ ከዛ የባሰ ሁኔታ በሆሮሬሳ በሆሮሬሳ ወረዳ የቅርንጫፍ ጽህፈት ቤት የከፈትነውን ታፔላ፣ የፓርቲውን ታፔላ በማውረድ እየከፈቱ ያሉ አስተባባሪዎቻችን ሙሉ በሙሉ አስሯቸዋል። ማሰር ብቻ አይደለም አስራ አስር አስተባባሪዎቻችን አስሮ ድብደባ ኢሰባቢ በሆነ መልኩ እየደበደባቸው ካሰረ በኋላ ከሌሊቱ ስድስት ሰዓት አካባቢ ገደማ ከታሰሩበት ከሀገረ ሰላም ወስደው ወደ በንሳ እየወሰደ በየመንገዱ እያወረደ እየደበደበ ድብደባ እየፈጸመ በንሳ ካሳደረ በኋላ ቤተሰቦቻቸው ማየት የማይችሉበት ወደ ሀዋሳ አምጥተው ሀዋሳም ለአሸማቀው ፖሊስ ጣቢያ ከፋፍሎ ካሰራቸው በኋላ ወደ ማረሚያ ነው የሰደዳቸው። ፓርቲያቸው ባወጣው ባለ አምስት ነጥብ የአቋም መግለጫ የክልሉ መንግሥት በሚያዘጋጃቸው ስብሰባዎችና ሕዝባዊ ውይይቶች የሕዝቡን ክብር የሚነኩ ባሏቸውና የሕዝቡን የሥልጣን የበላይነትና እሴቱን ያላከበሩ ስድብን ያዘሉ ዛቻዎችን ማድረስ ይገኙበታል ሲል በጽሑፍ የቀረበው መግለጫ አስታውቋል። መግለጫው በኑሮ ውድነት የተቸገረ ናቸው ያላቸውን የክልሉ መንግሥት ሠራተኞች ደሞዛቸው ያለ ፍቃዳቸውና እውቅናቸው ህጋዊነትን ባልተከተለ መንገድ ይቆረጥባቸዋል ስልም ይዘረዝራል። ከዚህም በተጨማሪ በክልሉ በመልካም አስተዳደር እጦት የተነሳ ከፍተኛ ስርአጥነት ነት ችግር እያለ እንደሌለ ተደርጎ ሪፖርት ይደረጋል ሲል መግለጫውን ለጋዜጠኞች በጽሑፍ ያቀረቡት የፓርቲው የህዝብ ግንኙት ኃላፊ አቶ ጻድቁ ሙሰ ተናግሯል። የክልሉ መንግስት በክልሉ የሚታየውን ልክ ያለፈ የስርዓጥነት ቀውስ ከመካድ ማመኑ ለመፍትሄው ይሁን ለስርዓጡ ወጣት ሞራልም የተሻለ እንደሆነ እናምናለን። በተለይ ቀውሱ በክልሉ ጎልቶ የሚታይ ዋና ዋና ምክንያቶች የመልካም አስተዳደር እጦት፣ የሙስና የብልሹ አሰራር ውጤት ጭምር ስለሆነ ፍትሃዊ አሰራር መዘርጋት ቀውሱን ለመቀነስ ትልቅ ሚና ይኖረዋል ብለን እናምናለን። ጎሰኝነት አንድነትን የሚሸረሹና አድሯዊ አሰራር፣ የፍትህና የመልካም አስተዳደር እጦት በክልሉ ተንሰራፍቷል የሚሉት የፓርቲው ሊቀመንበር ረዳት ፕሮፌሰር ተሰማ ይህም ህዝቡን አስቆጥቷል ብሏል። በመሆኑም በክልሉ አለ የሚሉት ከፍተኛ ነው ያሉት የሙስናና የሌብነት ወንጀል ተንሰራፍቷል ሲሉም ወንጀሏል። ክልሉ በእርግጥ በተደራጀ ሌብነት የሚታወቅ ሆኗል። በእርግጥ በየትኛውም ሀገሪቱ ክልል ውስጥ ሌብነት አለ። ሌብነቱ ግን እኛ ክልል ያለው ትንሽ ለየት የሚያደርገው እጅግ በጣም ተደራጀ መደበኛ ስራ በሚመስል መልኩ እየተካሄደ ያለ መሆኑን ነው ከባለ ሀብት ጋር በመመሳጠር እስፔሻሊ ይሄ ከቡና ማፈልፈያዎቹ ኢንቨስትመንት ከቡና ጋር የተገናኘ ኢንቨስትመንት አሰጣት እለት ላይ የመሬት ወረራ በተለይ ሀዋሳ ከተማን በተመለከተ ከመሬት ወረራ ጋር የተገናኘ የሚደረግ አብዛኛው በጣም ከልክ ያለፈ ወረራ ነው ያለው። ሌላው ከኮንትሮባንድ ጋር የተገናኘ ነው። የስዳማ ሕዝብ በክልል ተደራጅቶ መልስ ያገኛሉ ያሏቸው የማኅበራዊ ኢኮኖሚያዊና ፖለቲካዊ ጥያቄዎቹ አልተመለሱም ሲሉም ተናግሯል። ይልቁንም በክልሉ ያለው ድርቅና ረሃብ እንዲሁም የሥራ አጥነት ችግር እንዳይታወቅ ታፍኗል ብሏል። የክልሉ መንግሥት ምላሽ ለማካተት ለመንግሥት የኮሚኒኬሽን ጉዳዮች ቢሮ ኃላፊ በተደጋጋሚ በስልክ ለማግኘት ያደረግነው ጥረት ስልካቸውን ባለመመለሳቸውና በተጨማሪም አጭር የጽሑፍ መልእክት ብናስቀምጥላቸውም መልስ ስላላገኘን አስተያየታቸውን ማካተት አልቻልንም። መልሳቸውን እንዳገኘንም ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዝግጅታችን ይቀጥላል። በተከታዩ ዘገባ ደግሞ አንዲት የስነ ውበት ባለሙያ እናስተዋውቃችኋለን ቲ ኦስማን ትባላለች። ነዋሪነቷን በዚሁ ዩናይትድ ስቴትስ ያደረገች የስነ ውበት ባለሙያ ናት። ሩቲ ሽዋን በተሰኘ የንግድ መለዮ በልዩ ሁኔታ ለኢትዮጵያውያን የፀጉር አይነት የሚያገለግል ቅባት፣ ፈሳሽ የጸጉር መታጠቢያ ና የጸጉር ማለስለሻዎችን እያመረተች ትሸጣለች። ኤደን ገረመው ከሩቲ ጋር ያደረገችው ቆይታ ቀጥሎ ይቀርባል። እሺ በጣም ነው የማመሰግነው። ሩቲ እስቲ ለተመልካቾቻችን ማንነትሽን እራስሽን አስተዋቂል። እንግዲህ ሩቲ ይባላሉ፣ ሁለት በሁለት ስም የምታወቀው ሩቲ ይባላለ፣ ወይም ደግሞ በፌርዶስ የሚያቀኝ ሰውም አለ። ባለትዳር ነኝ፣ የአራት ልጆች እናት ነኝ፣ እና አሁን ደግሞ በቨርጂኒያ ነው የምኖረው። ሌላ ደግሞ የሸዋን ሄርኬር ወይም ደግሞ የሩቲ ሂማን ሄር ኮሌክሽንስ ባለቤት ነኝ። እዚ እንግዲህ ለየት ባለመልኩ ነው የራስሽን ስራ ይዘሽ የራስሽን ምርት ይዘሽ ነው የመጣሹ እና ብዙ ጊዜ እንደ አፍሪካዊ እንደ ኢትዮጵያዊ የስ ነው በእቃዎቻችንና መጠቀሚያዎቻችን ከውጭ ሀገር የመጡ የተሰሩ ናቸው። አንቺ ደግሞ በራስሽ ይህንን ነገር አምርተሽ ሸጠሽ ለገበያ እያቀረብሽ ነው ያለሹ እና እስቲ እንዴት ነው እሱ የተጀመረው? ሸዋን አጀማመሩ ምን ይመስላል? ኦኬ፣ የሸዋን አጀማመር እንግዲህ ከራሴ ፕሮብለም ተነስቼ ነው። ለነገሩ ከባክግራውንድ ስራዬም እኔም ፀጉር ነው፣ ፀጉር ነው የተማርኩት። ግን እንደዛም ብማርም ራሴ ለምጠቀምበት ፕሮዳክቶች በምንም ተአምር ተስማምቶኝ አያውቅም። በፍፁም አንድ ቀን እንኳን በቃ ይሄንን አግኝቼዋለሁ እኔ የሚስማማ እቃ ብዬ አላስብም። እና ከዛ የተነሳ ነው ማሰብ የጀመርኩት። በቅባቱን የጀመርኩት ቅባቱን ስጀምር እኔ ላይ ፕራብለም ነበረ፣ ሄላስ ነበረን። እሱን እንትን ለማድረግ ነው የሄርባልም የኦይሎችም ሪሰርች ማድረግ የጀመርኩት ማጥናቱን የጀመርኩት ያኔ ነው። ከዛ አንድ አመት ከምናምን ማጥናቱን ከጨረስኩ በኋላ ወደ ፕሮዳክሽን ጀመርኩ ማለት ነው። እና እንደዛ ነው የተጀመረው። ሸሞ ከዛ በቅባቱ ማለቅ የለበትም። ቅባቱን እሱን ተጠቅመ ሌላ አይነት እቃ ከተጠቀምን እንደማይጠቅም እኔ ላይ ያየሁት፣ እና ሙሉ ላይኑ መስራት አለብን ብዬ በማሰብ ነው የጀመርኩት ማለት ያንቺ የጸጉር ጉዳት ምን ነበረ? እንደው ቤት ውስጥ ከሚሰሩ ነገሮች ነው ግብአቱን መስራት የቻልሽው? የነበረው ቅድሚያ ወይስ ሂደትሽስ ምን ይመስላል? አጀማመርሽ እስኪ አብረሻ። በጣም ቆንጆ ጥያቄ ነው። ምክንያቱ የሁላችን አይነት ፕሮብለም አይነት በጣም ነው የሚለያየው። ግን ደግሞ መንሴው ሞስትሊ የሁሉ ሰው ከውስጥ ነው ብዬ ነው የማስበው። እኔ ፀጉር ብቻ ሳይሆን ስኪን የሆነ ነገር ብቻ ውጭ ላይ ሲታይ ከውስጥ የመነጨ ነው ብዙ ጊዜ አይደል እና፣ ፀጉርም እንደዛ ነው። የሆነ ነገር ውስጣችን ላይ ሲፈጠር ወይም ፊታችን ላይ ነው የሚታየው ወይም ደግሞ ፀጉራችን ላይ ነው የሚታየው እና ብዙ ጊዜ ከውስጥ ነው የሚጀምረው ህመም ላይ አይደለም የሚጀምረው። አንለስ ይሄ ከለር ምናምን ምናምን አድርገን ካልሆነ በስተቀር ሌላው ግን፣ ወደ እኔ ስመጣ እስኪኔ ላይ ችግር ነበረብኝ። ብጉር ምናምን ያስቸግረኝ ነበረና አንድ ለብጉር በጣም የሚጠቅም መድኃኒት ነበረ እስኪኔን የሚወሰድ ማለት ነው። እና ሊትራሊ ጽሁፍ ምንድን ነው የሚለው ሳይድ ኤፌክቱ ሄርላሱ። ከዛ እኔ ግን እሱን እያወቅኩ ነበረ ስኪኔን ይጥራ እንጂ ፀጉሬ ኢትስ ኦኬ ምናምን በሚል ረዘም ያለ ታይም ወሰድኩት እና እያየሁት ፀጉር እየወደቀ መጣ። ከዛ በኋላ ደግሞ ስትረስ ነበረኝ ስትረስ ትንሽ እንደዚህ ሙቭ ማረግበት ከሀገር ወደ ሀገር ሙቭ ማረግበት ታይም ነበረ ስራ ቢዚ ነበርኩ። ፀጉር የሂማን ሄሩ እና ስትረስም ዋና የሄር ላስ ምንጭ ነው እና እሱን ተጨማምሮ ነው የኔን እንትን ያደረገ የሌላው ሰው ግን ብዙ ጊዜ ሳይ እንደዛ ነው ከእንቅልፍ ይመጣል ከስትረስ ከስራ ብዛት ውሃ ካለመጠጣት ብዙ ብዙ በተገቢ ቫይታሚናችን አለመውሰድ እና መጨረሻ ላይ ደግሞ ፀጉራችን ላይ በምናስገባው እንትኖች ፕሮዳክቶች ማምጣት ይችላሉ እንደ ፕሊች ማለት ነው እና ብዙ ጊዜ እነዚህ ናቸው ብዬ ነው የማስበው አንቺ ስትሰሪ ቅድም እንደነገርሽኝ ህርባሎች ወይም ደግሞ ይሄ ተፈጥሯዊ ምርቶችን ተጠቅመሻል እና ምን አይነት ምርቶችን ነው በብዛት የተመራመርሽባቸው? ለምሳሌ አሁን እኛ እንደ ሴት ሴቶችም ወንዶችም የተለያዩ በባህላዊ በኢትዮጵያ በባህላዊ ቅቤ መቀባት የሚባል ነገር አለ። ከዛ ውጭ ግን አሁን ቅርብ ጊዜ ደግሞ የሮዝሜሪ ፈሳሽ እየተባለ የተለያዩ ነገሮችን ዘይቶችን እንጠቀማለን እና አንቺ በእነሱ ላይ ምን አይነት አስተያየት አለሽ? የሄድሽበት የሙከራ መንገድስ ምን ይመስላል? ያ እንግዲህ ቅባቶቹንና እርባሎቹን በጣም ጥቅም አላቸው፣ ግን ደግሞ ጥቅም ስላላቸው ሁሉንም ፀጉራችን ላይ ብናስገባ ይጠቅማል ማለት አይደለም። አስተውለሽ ከሆነ ማለት ነው፣ በኳራንቲን ታይም ብዙ ሰው ቤት ውጭ ብለው ስለነበረ ዩቱብ እያየ የንትን ማስክ እየተባለ፣ የንትን ቅባት እየተባለ በጣም ብዙ ሰው ነው ፀጉሩን የጎዳው። ሁሉም በቃ ሮዝመሪ ለፀጉር ይጠቅማል ስለተባለ ሮዝመሪ አምጥተሽ ስታደርጊ ይጠቅማል ማለት አይደለም። መጠኑ መታወቅ አለበት። ይሄ ኢሴንሻል ኦይሎች አሁን በጣም ነው የሚያቃጥሉት። በቃ ስራቸው ከአንድ ነገር ከተጨማመሩ ነው መስራት የሚችሉት እንጂ ከዛ በስተቀር ያቃጥሉሻል። ፊት ያቃጥላል፣ ፀጉር ያቃጥላል። እና እኔ እቤት ውስጥ ከዩቱብ አይቶ ዝም ብሎ ቀላቅሎ ምናምን መሞከር አልመክርም። የአንቺ ምርቶች የነበራቸው ያላቸው ተቀባይነት ምን ይመስላል? በተለይም ደግሞ እዚህ ሀገር ብዙ ሂደት ማለፍ አለባቸው ገበያ ላይ ከመውጣታቸው በፊት እና መድኒ ስልጣን ፍቃድስ አለው ወይ? አዎ፣ እቃችን አለው። ኤፍፒኤ አፕሮቭድ ነው። ሌላ ደግሞ በተጠቃሚዎች በጣም በጣም በጣም ላይክ በቀደም እንደዛ እያልኩ ነበረ። አንድ ሰው ቅባቱ እንዲያደረገኝ ሻምፖን እንዲያደረገኝ ምናምን በፍጹም ሰምቼ ያላቅም፣ እንደዛ እና ተቀባይነት አግኝተዋል። ደግሞ ዝም ብሎ ላይክ አበሻ ስለሆንኩ ለመደገፍ ምናምን ሳይሆን ብዙ ሰው ለውጥ አይተዋል ጸጉራቸው ላይ ማለት ነው። እና ተቀብላ ምንድን ነው የሚባለው ተቀባይነት አግኝተዋል። ያሉሽ ምርቶች ምንድን ናቸው? ምን አይነት አገልግሎትስ አላቸው? ስ ምርቶችሽን አስተዋወቂ። እንግዲህ ይሄንን ቅባቱ ነው፣ ብራንዳችን የሄር ኬሩ ስንጀምር በዚህ ነው የተጀመረው። ውጭስ ሄር ግሮት ኦይል ማለት ነው። ይሄ ነው ለሄር ሎስ በተለይ በተለይ ደግሞ እየጠቀመ ያለው ምንድን ነው ሲወልድ ሰው ሲወልዱ ይሄ ከፊት ያለ የሚነቃቀለው ዘጉር ይሄንን በጣም ይጠቅማል። ሌላ ደግሞ ሻምፖና ኮንዲሽነሮች ሁለት አይነት ያልኮች ማለት ነው። አሁን ይሄ ናዎሽ የሚለውን ማለት ነው ለአበሻ የሚስማማ ጠንካራ ፀጉር ላለው እና ሌላው አይነት ደግሞ በመሮካን ኦርጋን ኦይል የተሰራ በጣም ለስላሳና በጣም ሳሳ ያለ ፀጉር ላለበት ሰው ማለት ነው። ከዛ ይሄ ዲፕ ትሪትመንቱን ማስክ ነው። ይሄ በጣም በጣም በጣም ፀጉር ለተጎዳ ማለት ነው። ድርቀት ይሄ ፕሮቲን ስላለበት በቀለም የደረቀ ፀጉር እንደን ተፈጥሮ ደግሞ በጣም የሚደርቅ ፀጉር አለ አይደል? ይሄ በጣም ከኮንዲሽነር በኋላ የምንጠቀምበት ዲፕ ትሪትመንት ነው። የሚለቀለጥ ማለት ነው። አስራ ሶስት እቃዎች ነው ያለው። ምርቶችስ ሰው ጋር የሚደርሱት እንዴት ነው? ኢትዮጵያ ስሸጣሉ ወይ ወይም ደግሞ ከዚህ ሀገር ውጭ ሲሸጣሉ ወይ? እስኪ አብራርተሽ ንገሪ። አዎ ምርቶቻችን ወደ ሁሉ ሀገር ነው ምንልከው ማለት ነው። ግን አሜሪካና ካናዳ ፐርሰናለን ማለት ነው። ግን ወደ አለም ሙሉ ነው የምንልከው። ኢትዮጵያም ይሸጥ ነበረ። አሁን ግን አልቀዋል ኢትዮጵያ ውስጥ እና ደግሞ እንደገና እያስገባን አይደለም። ያለን ህጉ እስከሚተቀድ ድረስ ማለት ነው እንጂ ሁሉንም ቦታ ነው የምንመልከው። እሺ፣ ሩቴ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። ጥያቄዎች እንጨርሻለሁ። አንቺ መጨመር የምትፈልጊው ነገር አለ? እኔም በጣም ነው የማመሰግነው ኤደንዬ፣ አክብሮች ስለጠራሽን ፕሮዳክቱን ደግሞ አምነሽበት እንደዚህ ስለጠራሽን በጣም ነው ማመሰግነው። እኔም በጣም አመሰግናለሁ ሩቴ። አድማጮች ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረባዎች ጋር ሳስተናግዳችሁ ያመሸወት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየት ካላችሁ ወይም ደግሞ በተለያዩ ሳምንታዊ መሰናዶቻችን ቢካተቱ የምትሏቸውን ሀሳቦች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ የድምፅ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ለዛሬው መልካም አዳር ሰላሙኑ።